የዲደብልዩ ዜና ጤና ይስጥልን አድማጮች እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ኢትዮጵያ ውስጥ የሚከፈለን ደሞዝና ጥቅማጥቅም ተመጣጣኝ አይደለም ሲሉ ሰልፍ የወጡ የጤና ባለሙያዎች መታሰራቸው ተሰማ። የትራምፕ አስተዳደር ይፋ ባደረገው ፕሮግራም አማካኝነት አሜሪካ ውስጥ የጥገኝነት መብት የተሰጣቸው ነጭ ደቡብ አፍሪካውያን የመጀመሪያ ቡድን ደቡብ አፍሪካን መልቀቁ ተሰማ። ጀርመን እና እስራኤል የዲፕሎማሲያዊ ግንኙነት የጀመሩበትን ስልሳኛ ዓመት ዛሬ በርሊን ላይ በተለያዩ ዝግጅቶች እያሰቡ ነው። የኩርድ የሰራተኞች ፓርቲ ፒኬኬ ቱርክ ውስጥ ለ41 ዓመታት ያካሄደውን ደም አፋሳሽ የትጥቅ ትግል ማብቃቱንና ቡድኑም እንደተበተነ ፓርቲው ዛሬ አስታውቋል። ዜናው በዝርዝር ኢትዮጵያ ውስጥ የሚከፈለን ደሞዝና ጥቅማጥቅም ተመጣጣኝ አይደለም ሲሉ ሰልፍ የወጡ የጤና ባለሙያዎች መታሰራቸው ተሰማ። በአማራ ክልል ደሴ ከተማ የሚገኘው የቦሩ አጠቃላይ ሆስፒታል የጤና ባለሙያዎች በመንግስት የጸጥታ አካላት መታሰራቸውን የሙያ አጋሮቻቸውና ለአገልግሎት ወደ ሆስፒታል ያመሩ የደሴ ከተማ ነዋሪዎች ተናግረዋል። በመንግስት የጸጥታ አካላት ታስረዋል የተባሉት የጤና ባለሙያዎች ቁጥርም አስር መሆናቸው ነው የተገለጸው። በዚህ በርካታ ብቻ መኖር አንችልም፣ የማንችልበት ደረጃ ደርሰናል የሚሉትን አሳየን። ተመልሰን ወዲያውኑ ተበታትኖ ወደ ስራ ተመለሰ። ከፖሊስ ጣቢያ እንደተለመደው ብዙ እንትን መሳሪያ ተደቅኖ፣ ብሬን መሳሪያ ተጭኖ ከላይ መጡ እየዞሩ። ከዛ ባለሙያውን ይዞ ሄዱ። ከአስር ያላነሰ ባለሙያ ተወስዷል አሁን በብሔራዊ ደረጃ ለጤና ባለሙያዎች የሚከፈለው ደሞዝና ጥቅማ ጥቅም ተመጣጣኝ አይደለም የሚል ቅሬታ ማሰማት ከጀመሩ ከወራቶች በላይ እንደሆናቸው ይታወቃል። ዜና መጽሔት ሰፋ ያለ ዘገባ ይዟል። ጀርመንና እስራኤል የዲፕሎማሲያዊ ግንኙነት የጀመሩበት ስልሳኛ ዓመት ዛሬ በርሊን ላይ በተለያዩ ዝግጅቶች እየታሰበ ነው። በርሊን በሚካሄደው ስነ ስርዓት ላይ ለመገኘት የእስራኤሉ ፕሬዚዳንት አይዛክ ሀርዞግ ዛሬ ሰኞ በርሊን ገብተዋል። ከጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጋር በመሆን በግሩንቫልድ ባቡር ጣቢያ የሆሎኮስት መታሰቢያ የባቡር መስመር አስራ ሰባትን ጎብኝተዋል። በዛሬው በናዚው የናሽናል ሶሻሊስት ዘመን አስር ሺህ አይሁዳውያን ሴቶችና ወንዶች ከዚህ ወደ ማጎሪያ ስፍራ ተባረው ነበር። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር እስራኤል ላይ በሚካሄደው የሁለቱ ሀገራት የዲፕሎማሲያዊ ግንኙነት ስልሳኛ ዓመት ክብረ በዓል ላይ ለመገኘት ነገ ማክሰኞ ከእስራኤል አቻቸው ጋር ወደ እስራኤል ያቀናሉ። ጀርመንና እስራኤል በቆርቆሮሳ ያኑ ግንቦት 12 ቀን 1965 ዓ ም ዲፕሎማሲያዊ ግንኙነት ሲጀምሩ የጀርመኑ መርሃዊ መንግስት የነበሩት ሉድቪሽ ኤርሃርድ እና የእስራኤሉ ፕሬዝዳንት ሌዊ ኤሽኮል በፊርማቸው ያረጋገጡ ባለስልጣናት ነበሩ። ይህ ከመሆኑ በፊት ናዚ ጀርመን ወደ 6 ሚሊዮን የሚሆኑ አይሁዳውያንን ባሰቃቂ ሁኔታ በመግደሉ ምክንያት በሁለቱ ሀገሮች መካከል የተፈጠረ አለመግባባትና መሻከር ነበረ። ጀርመንና እስራኤል ዲፕሎማሲያዊ ግንኙነት ከጀመሩ ከ60 ዓመታት ወዲህ ግን ሁለቱ ሀገራት የጠበቀ ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ፣ ሳይንሳዊና ባህላዊ ትስስራቸውን አጠናክረው ቀጥለዋል። የትራምፕ አስተዳደር ይፋ ባደረገው ፕሮግራም አማካኝነት አሜሪካ ውስጥ የጥገኝነት መብት የተሰጣቸው ነጭ ደቡብ አፍሪቃውያን የመጀመሪያ ቡድን ደቡብ አፍሪቃን መልቀቁ ተሰማ። የደቡብ አፍሪቃ የትራንስፖርት ክፍል ቃል አቀባይን ጠቅሶ አሶሲትድ ፕረስ እንደዘገበው 49 የደቡብ አፍሪቃ መንገደኞች የይለፍ ፈቃድ ተሰጥቷቸው እሁድ ምሽት ተሳፍረዋል። ፕሬዚዳንት ዶናልድ ትራምፕ አብዛኞች አፍሪቃውያን ለሆኑት ለነጭ ደቡብ አፍሪካውያን የጥገኝነት እድል መስጠታቸው ይታወቃል። ትራምፕ ለደቡብ አፍሪካውያን ነጮች ይህንን እድል የሰጡበት ምክንያት በአብዛኛው ጥቁሮች በሚገኙባት ደቡብ አፍሪካ ነጭ ደቡብ አፍሪቃውያን የዘር መድሎ ይደርስባቸዋል ሲሉ ነው። ያም ሆኖ አፓርታይድ ከተገረሰሰ ከሰላሳ ዓመታት በኋላ ዛሬም በደቡብ አፍሪቃ የተደላደለ ኑሮ ያላቸው ነጭ ደቡብ አፍሪቃውያን ተወላጆች ናቸው። ደቡብ አፍሪቃ ከሚገኙት ዜጎች መካከል ሰባት በመቶ ገደማ የሚሆኑት ነጭ ደቡብ አፍሪቃውያን ሲሆኑ እነዚህ ነጭ ደቡብ አፍሪቃውያን ዛሬም በአገሪቱ ወደ 80 በመቶ ያህሉን የእርሻ መሬት በግላቸው የያዙ ናቸው። ከዚህ በተጨማሪ ነጭ ደቡብ አፍሪቃውያን ከጥቁር ደቡብ አፍሪቃዊ ጋር ሲወዳደሩ በሀያ እጥፍ ሀብት ያላቸው ናቸው። ሐማስ አንድ የአሜሪካና የእስራኤል ዜግነት ያለውን ታጋች ነፃ እንደሚለቅ ማስታወቁ ተሰማ። የፍልስጤም ታጣቂ ቡድን ሐማስ ትናንት እሁድ እንዳስታወቀው ኤዳን አሌክሳንደር የሚባለው አሜሪካዊ ታጋች በቅርቡ ነፃ ይወጣል ማለቱን አሶሽትድ ፕሬስ ዘግቧል። ኤዳን አሌክሳንደር በጋዛ የመጨረሻው በህይወት የሚገኝ አሜሪካዊ ታጋች መሆኑ እንደሚታመንም ተመልክቷል። አሜሪካዊው ታጋች የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራም ነገ የመካከለኛው ምስራቅ ጉብኝታቸውን ከመጀመራቸው በፊት ከእገታው ይለቀቃል ተብሎም ይጠበቃል። አሜሪካዊው ነፃ መውጣት በጋዛ የተኩስ አቁም ስምምነት ላይ እንዲደርስ እና ወደ ጋዛ ሰብአዊ እርዳታ እንዲገባ የሚደረግ ስምምነት ጥረትን ያቀላጥፋል ሲል ሐማስ ገልጿል። እስራኤል በበኩሏ በጋዛ የምታደርገው ወታደራዊ ጥቃት በሐማስ እጅ የቀሩ ታጋቾች በሙሉ እስኪለቀቁ እንዲሁም አካባቢው ከወታደራዊ እንቅስቃሴ ነፃ እስኪሆን ጥቃቷን እንደምትቀጥል አስታውቃለች። የፍልስጤም ታጣቂ ቡድን ሐማስ በጋዛ ያለውን ጦርነት ለማቆም በውሉ መሰረት ታጋቾችን እንደሚለቅ ቢያስታውቅም የያዘውን የጦር መሳሪያ እንዲያወርድ የቀረበለትን ጥሪ እንደማይቀበል አስታውቋል። በፍልስጤሙ ታጣቂ ቡድን ሐማስ ታግተው ያሉ አሁንም ሀምሳ ታጋቾች እንደሚገኙ ተገልጿል። እስካሁን ሰላሳ አራት ታጋቾች መሞታቸው ነው የተዘገበው። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የኩርድ የሰራተኞች ፓርቲ ፒኬኬ ቱርክ ውስጥ ለአርባ አንድ ዓመታት ያካሄደውን ደም አፋሳሽ የትጥቅ ትግል ማብቃቱንና ቡድኑም እንደተበተነ ፓርቲው ዛሬ ሰኞ አስታወቀ። በአንካራው የሚገኘው የቱርክ መንግስት በበኩሉ እርምጃውን ታሪካዊ ለውጥ ሲል ገልጾታል። ፓርቲው ለነጻነታችን እንቅስቃሴ አዲስ ዘመን መጀመሩን የሚያመላክት ታሪካዊ ውሳኔ ተላልፏል ሲል አስታውቋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን የታጣቂውን ቱርክ የሰራተኛ ፓርቲ ውሳኔን አስፈላጊ ብለውታል። ፒኬኬን አልሙሽ ኦልዱ ቀራር። በፒኬኬ የተላለፈው ውሳኔ ታሪካዊና ጠቃሚ ውሳኔ ነው ብዬ አስባለሁ። በተለይም በክልላችን ዘላቂ ሰላምና መረጋጋትን ከማስፈን አንጻር በጣም አስፈላጊ ነው። በእርግጥ ይህን ውሳኔ ተከትሎ መወሰድ ያለባቸው ተግባራዊ እርምጃዎች አሉ። እኛም ይህንኑ በቅርበት እንከታተላለን። ይህ ውሳኔ የተላለፈው እስር ላይ የሚገኘው የፓርቲው መስራች አብዱላህ ኦቻላን ድርጅታቸው እንዲበተንና ትጥቅ እንዲፈታ መስማማታቸውን ተከትሎ መሆኑም ተመልክቷል። የዩክሬኑ ፕሬዝደንት ቮላዲሚር ዜሌንስኪ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር በቱርክ ለመገናኘት ፈቃደኛ መሆናቸውን ገለጹ። ዜሌንስኪ ፊታችን ሐሙስ በኢስታንቡል ፑቲንን በአካል ለማግኘት እንደሚጠብቁ ተናግረዋል። ዜሌንስኪ ኤክስ በተባለው ማህበራዊ መገናኛ ላይ እንደጻፉት ሩሲያውያን በስብሰባው ላይ ላለመገኘት የሚያበቃ ምክንያት እንደማያገኙ ተስፋ አለኝ ብለዋል። ይህ የዜሌንስኪ መግለጫ የተሰማው ፑቲን ሐሙስ ከዩክሬን ጋር በቱርክ ቀጥተኛ ውይይት ለማድረግ ትናንት ውድ ላቀረቡት ሀሳብ ምላሽ በሰጡበት ወቅት ነው። ፑቲን ያቀረቡት የውይይትና የድርድር ሀሳብና ቀጠሮ እራሳቸውን ፑቲንንና ዜሌንስኪን ይጨምር አይጨምር በግልጽ ያስቀመጡት ነገር የለም። በአውሮፓ አገሮች ድጋፍ የምታገኘው ዩክሬን ሩሲያ ከዛሬ ከሰኞ ጀምሮ ለሰላሳ ቀን የሚዘልቅ የተኩስ አቁም ስምምነት ያለምንም ቅድመ ሁኔታ እንድትደርስ አጥብቃ ጠይቃለች። ይህ ለዲፕሎማሲያዊ ድርድር አስፈላጊና መሰረታዊ መሆኑንም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አጽንኦት ሰጥተዋል። ዩክሬን ከዛሬ ይጀመር ላለችው የተኩስ ማቆም ጥሪ ሩሲያ እስካሁን መልስ አልሰጠችም። ቻይናና የዩናይትድ ስቴትስ ከፍተኛ ባለስልጣናት በሳምንቱ መጨረሻ ተጨባጭ ያሉትን የንግድ ጉዳይ ውይይቶችን ስዊዘርላንድ ላይ በዝካ ካካሄዱ በኋላ የእስያ አክሲዮኖች ዛሬ ሰኞ አገግመው ዋላቸው ተነገረ። ከስብሰባው በወጣው መረጃ መሰረት አሜሪካና ቻይና አንዱ በሌላው ላይ የጣለውን ታሪፍ በዘጠና ቀናት 115 በመቶ ለመቀነስ አሊያም ለማስተካከል ተስማምተዋል። ዶናልድ ትራምፕ በባለፈው ወር የታሪፍ ጭማሪን ይፋ ካደረጉ ጀምሮ ኢንቨስተሮች በስራቸው ከፍተኛ ውጣ ውረድ ውስጥ መቆየታቸው ይታወቃል። አሜሪካና ቻይና የትራምፕ የቀረጥ ጭማሪን ተከትሎ ውይይት ሲቀመጡና የጋራ ውሳኔ ላይ ሲደርሱ ይህ ለመጀመሪያ ጊዜ መሆኑ ነው። ከዚህ የታሪፍ ጭማሪ ቻይና ቤጂንግ የሚገኘው መንግስት የዳነ ቢሆንም በምጣኔ ሀብት ረገድ በሀያላን ሀገራት መካከል የንግድ ጦርነት ስጋት እንዳሳደረ ነው። በጀርመን የህክምና ጣቢያዎች የሚያገለግሉ የውጭ ሀገር የህክምና ረዳቶች ቁጥር ከጊዜ ወደ ጊዜ እየጨመረ ቢሆንም ብዙዎች የውጭ ሀገር ሰራተኞች ደስተኛ አለመሆናቸውን አንድ ጥናት አረጋገጠ። ዛሬ በዓለም አቀፍ ደረጃ እየታሰበ ያለውን የጤና ረዳቶች ወይም ነርሶች ቀንን ተከትሎ በጀርመን ይፋ የሆነው የጥናት መረጃ እንደሚያመለክተው በውጭ ሀገር ከሰለጠኑት ነርሶች መካከል 77 በመቶ የሚሆኑት በጀርመን ውስጥ ያላቸው መብት ከአገራቸው ያነሰ እንደሆነ ገልጸዋል። ጥያቄ ከቀረበላቸው አስር ሰዎች መካከል ስምንቱ ለቦታው ብቁ ስለመሆናቸው እንደሚጠረጠሩ ተናግረዋል። 39 በመቶ የሚሆኑት ደግሞ በትውልድ አገራቸው የሚኖሩ የስራ ባልደረቦቻቸው አሊያም ጤና ረዳቶች ወደ ጀርመን ለስራ እንዲመጡ አይመክሩም። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ኢትዮጵያ ውስጥ የሚከፈለን ደሞዝና ጥቅማጥቅም ተመጣጣኝ አይደለም ሲሉ ሰልፍ የወጡ የጤና ባለሙያዎች መታሰራቸው ተሰማ። የትራምፕ አስተዳደር ይፋ ባደረገው ፕሮግራም አማካኝነት አሜሪካ ውስጥ የጥገኝነት መብት የተሰጣቸው ነጭ ደቡብ አፍሪካውያን የመጀመሪያ ቡድን ደቡብ አፍሪቃን መልቀቁ ተሰማ። ነጭ ደቡብ አፍሪቃውያኑ ሀገራቸውን ጥለው ወደ አሜሪካ ያቀኑት ትራምፕ ጥቁር በሚበዛበት ደቡብ አፍሪቃ የዘር መድሎ ይደርስባቸዋል በማለታቸው ነው። የኩርድ የሰራተኞች ፓርቲ ፒኬኬ ቱርክ ውስጥ ለአርባ አንድ ዓመታት ያካሄደውን ደም አፋሳሽ የትጥቅ ትግል ማብቃቱና ቡድኑም እንደተበተነ ፓርቲው ዛሬ አስታወቀ። ሐማስ አንድ የአሜሪካና የእስራኤል ዜግነት ያለውን ታጋጅ ነፃ እንደሚልቅ ማስታወቁ ተሰማ። ጀርመንና እስራኤል ዲፕሎማሲያዊ ግንኙነት የጀመሩበትን ስልሳኛ ዓመት ዛሬ በርሊን ላይ በተለያዩ ዝግጅቶች እያሰቡ ነው። ዜናው አበቃ። ለዓለም ዋና ዋና ዜና አዜብ ታድስን አመሰግናለሁ።